ከማህበረሰብ ለማህበረሰብ ላለፉት 106 ቀናት በገደብ ውስጥ የቆየችው ኒው ሳውዝ ዌልስ ከሰኞ ጀምሮ የእንቅስቃሴ ገደቦችን አንስታለች። የዋና ከተማዋ ሲድኒ ድምቀት ተመልሷል። ቡና ቤቶች፣ ምግብ ቤቶች፣ መጠጥ ቤቶች፣ ሱቆች፣ የጸጉር ቤቶች፣ የስፖርት እንቅስቃሴ ማዕከላት ክፍት ሆነው አገልግሎት መስጠት ጀምረዋል። ከአራት ዓመት በፊት ስራ የጀመረው ዓለም ሃውስ የኢትዮጵያን ሬስቶራንት በሲድኒ ከሶስት ወር በላይ መምጣት ያልቻሉ ደንበኞቹን ለመቀበል ዝግጅት አድርጓል። ወይዘሮ ዓለም ንጋቱ ደንበኞቻችን ቀድሞ ቦታ አስይዘዋል። ከዚህ በፊት ይደረግ እንደነበረው ማንንም ሰው ማስተናገድ አንችልም። መንግስት ባወጣው መመሪያ መሰረት ሁለቱንም ክትባቶች ለተከተቡ ደንበኞች አገልግሎት እንደሚሰጡ ይገልጻሉ። ለሶስት ወር ያህል ያው ተዘግቶ ነበረ። በጣም አስቸጋሪ ነበረ። ከዛ በኋላ ደግሞ ቴካዌ ምናምን ጀመርንና አሁን እንግዲህ ያው እንደምታውቀው ሰኞ ለት ተከፈተኛ። ግን የምንሰራው ከሮብ እስከ እሑድ ድረስ ነው ሰኞና ማክሰኞ አልከፈትንም። ዛሬ መጀመሪያችን ነው ማለት ነው። ገና ምንም ነገር አልተጀመረም። ሰማንያ ፐርሰንት ግን በጣም ካለፈው በጣም ቀንሰዋል። በብዛት ግን ዲነር ነው አሁን ያለው ነገ ቡኪንግ አለን። በብዛት አሁን እስከ አርብ፣ ቅዳሜ ምናምን ብዙ ቡኪንግ አለን። ዛሬም ወደ ሰባት ስምንት ሰው ያህል አለን። ስለደንበኞቻችን እስካሁን ድረስ ተዘግቶ ስለነበረ ስለ በሁሉ ነገር እንግዲህ፣ ከይቅርታ ጋራ ምንም የኛም ጥፋት አይደለም። ያው ባለም ላይ ያለስ ነገር ስለሆነ አሁን ወደፊት እየከፍት ስለሆነ በሰላም እንዲመጡልን እያልን ነው የምንጠብቃቸው። የጉርሻ ሬስቶራንት ባለቤት አቶ ይበልጣል ጸጋው፣ ባለፉት ወራቶች በገደቡ ምክንያት በስራቸው ላይ ደርሶ የነበረው ጉዳት ቀላል አልነበረም ይላሉ። መንግስት፣ ያደረገላቸው እገዛ ባለመኖሩ ውድ በሆነው የሲድኒ ቤት ክራይ ያለስራ መክፈል ያለፉትን ጊዜያቶች በጣም ከባድ ሲሉ ይገልጹታል። በዝጉ ጊዜ በጣም ትግል ላይ ነበርን። ቴካዌን ለመስራት ሞክረን ነበረ፣ ግን አካባቢያችን ሀይ ስፖት ስለነበር ለኮቪድ ብዙ ሰው አይመጣም ነበረ። በዛ ምክንያት ዘጋ ሙሉ ለሙሉ። እንደገና ከሳምንት በፊት እንደገና ቴካዌ ጀመርን። መጥፎ የሚባል አልነበረም። አሁን ደግሞ ሙሉ ለሙሉ ተከፍቷል። ሰዎች እየመጡ ነው። እንቅስቃሴው መልካም ይመስላል እንደዛ ነው ያለ ነው። በአጠቃላይ ቢዝነሱን ስናየው በጣም እየታገለ ነው። ምክንያቱም ከሶስት ወር በላይ ዝግ ነበርን እና የቤት ክራይ አችን ላይ ምንም አስተያየት አልተደረገልንም። ምንም ሳንስራ የሶስት ወር የቤት ክራይ መክፈል ማለት በዚህ በሲድኒ የቤት ክራይ ውድነት በጣም አስቸጋሪ ነው። ገደቦች በመነሳታቸው በሰዎች ስሜት ላይ ደስተኝነት ይታያል የሚሉት አቶ ይበልጣል የቤት ውስጥ አገልግሎት ማግኘት የሚችሉ ደንበኞች ሁለቱንም ክትባቶች መከተባቸውን የሚያረጋግጥ ማስረጃ የያዙ ናቸው ይላሉ። በመንግስት መመሪያ መሰረት ሁለቱንም ክትባቶች የተከተቡ ሰዎች ናቸው ገብተው መጠቀም የሚችሉት ሬስቶራንት ውስጥ እና እኛም በሚገቡበት ጊዜ ሰርቲፊኬታቸውን ዲጂታልም፣ አንዳንዶቹም ፕሪንት አርጎ ይመጣሉ። እሱን እያየን ነው የምናስገባቸው። ኪዩ አር ኮድ የሚባል አለ። እሱን ደግሞ እስካን ያደረጋሉ በሞባይላቸው፣ ወይ ደግሞ ይፈርማሉ። በዚህ አይነት ጥንቃቄ ነው የምናስገባቸው። እና አብዛኛው ሁለቱንም ክትባቶች የወሰዱ ናቸው። አንዳንዶቹ ደግሞ ያው በቴካዊ ይወስዳሉ። ማለት ሁለቱንም ያልተከተቡ ሰዎች እና ሰውም ስርዓቱን እያከበረ ነው ያለው። አብዛኛው ሰው ደስተኛ ነው በመከፈቱ። ደመኞቻችን ያው ከፍተናል እንዲመጡ እና እንዲስተናገዱ የተለመደ ጥሪያችን እናቀርባለን። ደመኞቻችን ደግሞ ለሚያሳዩን መልካም ትብብር እናመሰግናለን ከወዲሁ ለኤስቢኤስ ሬዲዮ